መቀሌ ጉባኤ ተሳትፈዋል የተባሉ ሶስት የፖለቲካ ድርጅቶች በጉባኤው እንዲሳተፉ ቢጋበዙም ላለመሳተፍ በመወሰናቸው እንደተባለው ያለመሳተፋቸውን፣ ይህንኑ አስመልክቶ በማህበራዊ ሚዲያ የተለቀቀው ደብዳቤም የሀሰት መሆኑን አስታውቀዋል። የድርጅቶቹን መሪዎች በቀጥታ ጠይቀን ያገኘነውን ምላሽ መያዝ ነው። አሉላ ከበደ ነው የያዘው ድርጅቶቹ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ፣ የኦሮሞ ነጻ አውጪ ግንባር ኦነግና የኦሮሞ ፌዴራሊስት ኮንግሬስ ኦብኮ ናቸው። አብዲራህማን ማህዲ የኦጋዴን ብሔራዊ ነጻ አውጪ ግንባር ፕሬዚዳንት ናቸው። በማህበራዊ ሚዲያ የተሰራጨው ደብዳቤ የሐሰት ነው፣ ብንጋበዝም ግን በጉባኤው አልተሳተፍንም ይላሉ እኛ የጻፍነው አስመስሎ የተጻፈና በማኅበራዊ መገናኛ ብዙሃን የተሰራጨው ደብዳቤ የሐሰት ነው። እኛም ደብዳቤ አልጻፍንም። ይሁን እንጂ ሕዋት ጋብዞን ነበረ። ግብዣውን ባለመቀበላችን አንገኝም ብለን ነው የነገርናቸው። በመሆኑም የተባለው ደብዳቤ የሐሰት ነው። ተጋብዘናል፣ አሁን ነገር ግን መሄድ አልፈለግንም ነው ያሉት። አብዲ መሃዲ የምንሄድበት ምክንያት የለንም ይላሉ። በህዋትና በእኛ መካከል የነበረው ታሪክ ይታወቃል። በሺዎች የሚቆጠሩ ተገድለውብን፣ ሌሎች ብዙዎቹ ለስቃይና እንግልት ተዳርገውብናል። ለምንድን ነው መቀሌ የምንሄደው? እናም ይሄ ደብዳቤ የሐሰት ነው። ይህንን አቋማችንን በሚያውቁ ሰዎች ነው የተጻፈው። ነገም በተመሳሳይ ያላልነውን እንዳልናደርገው እንዳያወጡ ነው ውድቅ የምናደርገው። ከጥቅሙ ጉዳቱ ሊበልጥ ስለሚችል አልተሳተፍንም ያሉት ደግሞ የኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። ስቤ ተደርጎልናል። መጋዎች ተጋርገናል። በዚህኛው ዙር አልተሳተፍንም። አገኝ ባለ ሁኔታ ልዩነቱን የገመጠ ስለሚያጸፋ ከጥቅሙ ጉዳቱ ሊሰፋ ስለሚችል መካፈሉን አልፈለግም። ከዚህ ጉባኤ አንተሳተምን የኦሮሞ ነጻ አውጪ ግንባር በበኩሉ ላለመሳተፍ መወሰኑን ገልጦ መሳተፍ ስንፈቅድም ሆነ ላለመሳተፍ ስንወስን ለአባላቶቻችን ይፋ እናደርጋለን ብለዋል። ያልተሳተፍነው ግን በማህበራዊ መገናኛ ብዙኃኑ እንደተገለጠው ሳይሆን የኦነግ ሊቀመንበር አቶ ዳዊድ ኢብሳ እንደገለጡት በራሳችን ምክንያት ነው ያሉት። ይሁንና የምክንያቱ ምንነት አላስረዶም።